ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዓርብ ጥር 1 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናምሽታችኋል እንደምናምሽታችኋል ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባትና እኔም ሰለሞን ክፍሌ ነን የኢትዮጵያ ብሔራዊ ምርጫ ቦርድ የአንድነት ፓርቲን ከ2007 አጠቃላይ ምርጫ ገፍቶ ለማስወጣት ካልተሳካለትም በተዳከመ የአባላትና ደጋፊ ስሜት ውስጥ ገብተን እንድንጫወት የፈለገ ይመስል ማያት ከምርጫ እንቅስቃሴ ወይም ከምርጫ ውድድሩ ሊያስወጣው የሚችል የህግ ስህተት የለበትም በምንም አይነት መልኩ አንድ ፓርቲ ከምርጫ ሕግ ሊገደብ ወይም ሊከለከል የሚችልባቸው በምርጫ ቦርድ አዋጆች ተተንትነው ተቀምጠዋል ማለት። የቀደሙት የአንድነት ለዲሞክራሲና ፍትህ ፓርቲ ቃል አቀባይ አቶ አበበ አካሉ፣ ሁለተኛው ደግሞ የመኢአድ ፕሬዚዳንት አቶ ማሙሼት አማረ ናቸው። የኢትዮጵያ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ደግሞ የሚከተለውን ብለዋል። በመኢአድ በኩል ደንቦች ሲቀየሩ ሹመት ሽረት ለማካሄድ እናያለን፣ ግን ተቀባይነት የለውም የህግ ጥሰት በአንድነትም በኩል ይሆን በአብይ ርዕስ ዘገባዎች ይዘናል። ከምሽቱ ዋና ዋና ዜናዎች ደግሞ ከኢትዮጵያ ሕጻናትን በጉዲፈቻ ለማውጣት ሰነዶችን ሳጭበረብር ነበር ሲሉ አንድ አሜሪካዊ ለተመሰረተባቸው ክስ የእምነት ቃል ሰጡ። ፓሪስ ውስጥ የሻርሊ ኤብዶ ጋዜጣ ባልደረቦችን ገድለዋል የተባሉ ተጠርጣሪዎች ተገደሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው። የፈረንሳይ ባለስልጣናት በሻርሊ ኤብዶ ጋዜጠኞች ጥቃት ሁለቱ ተጠርጣሪዎች ተገድለዋል፣ ያገቷቸው ሰዎችም ተለቀዋል ይላሉ። ፓሪስ ከተማ በአንድ የንግድ ማዕከል ውስጥ በርካታ ሰዎችን አግቶ የነበረ ሌላ ታጣቂም መገደሉን አስታውቀዋል። ሸሪፍና ሳይድ ኳች የተባሉት ወንድማማቾች ከፓሪስ በስተሰሜን አንድ ሕንፃ ውስጥ ተሸሽገው እንደነበር ታውቋል። ፖሊስ በገበያው ማዕከል እገታው ፈጽሞ የቆየው የሰላሳ ሁለት ዓመቱ አመዲ ኮላባሊ ትላንት ከፓሪስ ደቡብ አንዲት የፖሊስ መኮንን የገደለው ሰው ነው ብለው ያምናል። የሀገር አስተዳደር ሚኒስትሩ ቤርናርድ ከዝነፍ ተጠርጣሪዎች በተደበቁበት ስፍራ ላይ ፖሊስ ወረራ ማድረጉን ቀደም ሲል ከፕሬዝደንቱ ከጠቅላይ ሚኒስትሩና ከፖሊስ ኃላፊዎች ጋር ከተነጋገሩ በኋላ አስታውቀዋል። ተጠርጣሪዎች እገታ ባካሄዱበት አካባቢ ሄሊኮፕተሮች ካየር የፖሊስና እሳት አደጋ መኪኖች በየብስ በብዛት ሲታዩ የከተማዋ ከንቲባም ነዋሪዎች በየቤታቸው እንዲቆዩ አስጠንቅቀዋል። ሁለቱን ዋና ተጠርጣሪ የኩዋቺ ወንድማማቾችን ለመያዝ ከ88 ሺህ በላይ ፖሊሶች ተሰማርተው እንደነበር ታውቋል። ከኢትዮጵያ በጉዲፈቻ የሚወጡ ሕፃናት ሰነዶች እንዲጭበረበሩና የተጭበረበሩት ሰነዶችም ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዲገቡ በማድረግ ለውጭ ዜጎችም ጉቦ በመስጠት በተመሰረተባቸው ክስ ዓለም አቀፍ የጉዲፈቻ መሪዎች ወይም በምህፃር አይኤጂ ተብሎ የሚጠራው ተቋም የዓለም አቀፍ መርሃ ግብሩ የቀድሞ ዳይሬክተር ጥፋተኛ ነኝ ሲሉ የእምነት ቃላቸውን ሰጥተዋል። ለኢትዮጵያውያን ባለሥልጣናትም ጉቦ ሲሰጡ እንደነበረ ተናግረዋል። ይህ የተገለጸው የዩናይትድ ስቴትስ የፍትህ ሚኒስቴር ዛሬ ባወጣው የፕሬስ መግለጫ ላይ ነው። ዝርዝሩ በመጽሔት ይቀርባል። ባለፈው ሚያዚያ በዩናይትድ ስቴትስ ዋና ከተማ በቤንቱዊ ከ300 በላይ ለሚሆኑ ሲቪሎች መገደል ተጠያቂዎች የደቡብ ሱዳን ሽምቅ ተዋጊዎች ናቸው ሲሉ የተባበሩት መንግስታት ድርጅት መርማሪዎች አስታውቀዋል። ደቡብ ሱዳን ካለው የዓለሙ ድርጅት ተልእኮ የወጣው ሪፖርት የደቡብ ሱዳን አርነት ሰራዊት ተዋጊዎች ቤንቱይ መስጊድ ውስጥ ሁለት መቶ ሰማኒያ ሰባት እዚያው ከተማ ሆስፒታል ውስጥ ደግሞ ሌሎች አስራ ዘጠኝ ሰዎችን ገድለዋል ይላል። ሰለባዎቹም በጎሳቸው ወይም ብሔራቸው ሳቢያ ኢላማ የተደረጉ ናቸው ሲል ያትታል። ሽምቅ ተዋጊዎቹ ግን በቀረበው ሪፖርት መሰረት ግድያዎቹን እንዳልፈጸሙ ይናገራሉ። ቃል አቀባቸው ሉል ሩዋይ ለብሉምበርግ ዜና እንደገለጸው መስጊድ ውስጥ የተገደሉት ከደቡብ ሱዳን መንግስት ጋር የወገኑ የፍትህና እኩልነት እንቅስቃሴ ሽምቅ ተዋጊ ቡድን አባላት ናቸው ብሏል። ዛሬ ይፋ የተደረገው ሪፖርት ከሁለት ቀናት በኋላ በአፍቃሪ መንግስቱ ወገኖች ስለተገደሉ አርባ ሰባት ሲቪሎችም ይዘርዝራል። ቦር ከተማ ውስጥ በሚገኝ የተባበሩት መንግስታት ግቢ ላይ በተጣለው በዚያ ጥቃት ኢላማ የተደረጉ ሲቪሎች የሽምቅ ተዋጊዎቹን እንደሚደግፉ ይታመናል ሲል ሪፖርቱ ያትታል። መጽሔት ወደ ኋላ በስፋት ይመለስበታል። በሩሲያ የሚደገፉ ተገንጣዮች ባለፉት ሀያ አራት ሰዓታት ባደረሱት ጥቃት አራት ወታደሮቹ መገደላቸውን የዩክሬን ጦር አስታወቀ። ሌሎች ስምንት ደግሞ መቁሰላቸውን ገልጿል። የጦር ሰራዊቱ ቃል አቀባይ አንድሬ ሊሴንኮ ዛሬ ሲናገሩ በዚህ ጊዜ ውስጥ ሽምቅ ተዋጊዎች ከ30 ጊዜ በላይ ሮኬቶችና የከባድ መሳሪያ ጥይቶችን በመንግስቱ ኃይሎች ላይ ተኩሰዋል ብለዋል። ጥቃቱ የደረሰው ሌላ ለሰብአዊ ተግባር የተባለ ኮንቮይ ወይም ቅፍለት ከሩሲያ ወደ ዩክሬን መግባቱን ተከትሎ ነው ሲሉ ቃል አቀባዩ ያስረዳሉ። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ከ12 ቀናት በፊት ጃቫ ባህር ላይ ከተከሰከሰው የበረራ ቁጥር 8501 የእስያ አየር መንገድ አውሮፕላን ምልክቶች እየታዩ መሆናቸውን የኢንዶኔዥያ ባለስልጣናት አስታወቁ። ምልክቶቹ ብላክ ቦክስ በመባል ከሚታወቀው መረጃ ቀራጭ መሳሪያ መሆኑንም ተናግረዋል። ምልክቶች የሚሰራጩት ግን የድምፅና ሌሎች መረጃዎች ከሚገጠሙበት ከአውሮፕላኑ ጭራ አካባቢ ሳይሆን ከሌላ የባህሩ ወለል አካባቢ መሆኑን አንድ ባለስልጣን ዛሬ ተናግረዋል። የአውሮፕላኑ ጭራ አካል ረቡዕ ዕለት 30 ሜትር ወርዶ ከሚገኘው የባሕሩ ወለል ላይ መገኘቱ ይታወሳል። አውሮፕላኑ ከሱራባያ ወደ ሲንጋፖር የሁለት ሰዓት በረራ ግማሹ ላይ ከራዳር የተሰወረው ሰሜን ጃቫ ባህር ላይ እንደነበር ይታወሳል። መቶ ስልሳ ሁለቱ ተሳፋሪዎቹ ያለቁ ሲሆን እስካሁን የአርባ ስምንት መንገደኞች አስከሬን ብቻ ተገኝቶ ወጥቷል። ባለስልጣናት የአብዛኞቹ የቀሪዎቹ አስከሬን ወለሉ ላይ ካረፈው አውሮፕላን ውስጥ ሊገኝ ይችላል ብለው ያምናሉ። የሽሪላንካ ፕሬዝደንታዊ ምርጫ በአስገራሚ ውጤት አብቅተዋል። የቀድሞው የካቢኔ ሚኒስትር ማይ ትሪፓላ ሲሪሴና ሀገሪቱን ለብዙ ዓመታት ያስተዳደሩትን ማሂንዳ ራጃፓክሳን አሸንፈዋል። ሚስተር ራጃፓክሳ ሽንፈታቸውን ተቀብለው ከኦፊሴላዊ መኖሪያቸው ከቴምፕል ትሪስ ዛሬ ጠዋት ለቀው ሄደዋል። በምርጫ ኮሚሽኑ መግለጫ መሠረት ሚስተር ሲርሴና ከምርጫው ድምፅ 51.2 ከመቶ የቀድሞው ፕሬዝደንት ደግሞ 47.5 ከመቶ ነው ያገኙት። ሜመቲዋርነ ለቡጃክ ታኔ ሳቱደ ሉ ዜና አደመ ሰማስተ ሮያሲያንደ ሳቱዴ ሽሪላንካውያን በሙሉ በተገኘው ድል ሊደሰቱ ይገባል። ስለዚህ ሰዎችን ማግለልና መሳደብን አስወግዱ። የዚህን ምርጫ ሂደት በመተሳሰብና በፍቅር ወደፊት እንደምታራምዱ የሁላችሁንም ድጋፍ ሻለሁ ነበር ያሉት አዲሱ የሽሪላንካ መሪ ማይትሪፓላ ሽሪ ሰና። በስሪላንካው ምርጫ የቀድሞው ፕሬዚደንት በቀላሉ ያሸንፋሉ ተብሎ ነበር እስከ ቅርብ ጊዜ ድረት ድረስ በስፋት ሲታመን የቆየው። የታይላንድ ምክር ቤት በቀድሞው ጠቅላይ ሚኒስትር በያንግሉክ ሺናዋትራ ላይ ከስልጣን የማስወገድ ሂደቱን ክርክር ጀምሯል። ሚኒስትሯ ሀገሪቱን ብዙ ቢሊዮን ዶላር አስወጥተዋል ተብሎ ከቀረበባቸው የስንዴ ድጎማ ጋር በተያያዘ ቅሌት ይከሰሳሉ። ሚስ ይንግሉክ ዛሬ በወታደሮች ለተሞላው ብሔራዊ ምክር ቤት ባሰሙት የመክፈቻ ንግግራቸው የቀረቡባቸውን ክሶች በሙሉ አስተባብለዋል። ሁሉንም ውንጀላ በማስተባበል ሊጀምር ያሉት ሚስ ይንግሎክ ብሔራዊው ጸረ ሙስና ኮሚሽን እና የቀድሞ ተቃዋሚ ፓርቲዎች ያቀረቡብኝን ክስ በሙሉ እቃወማለሁ ብለዋል። ጠቅላይ ሚኒስትሯን ከሥልጣን ለማንሳት ምክር ቤቱ መነጋገር የጀመረው ብሔራዊው የታይላንድ ጸረ ሙስና ኮሚሽን ባለፈው ግንቦት ወር የሥልጣን ብልግና ክስ ካቀረበባቸው በኋላ ነው። you know the voice of america ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900፣ 11965 እና 12140 ኪሎ ሄርት በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርት እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 1 2007 ዓ.ም ምሽት ፕሮግራም ነው። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። እስከ ፊታችን ሰኞ ጥር አራት የውስጥ ችግሩን ይፍታ በሚል ከምርጫ ቦርድ የመጨረሻ ቀነ ገደብ የተቀመጠበት መኢአድ ለፊታችን እሁድ ጥር ሶስት ጠቅላላ ጉባኤ ጠርቷል። ከምርጫው ሊያስወጣን የሚችል ምንም አይነት የሕግ ስህተት አልፈጸምንም ሲሉ የፓርቲው ፕሬዚደንት አቶ ማሙሸት አማረ ለጋዜጠኞች ተናግረዋል። ፓርቲው የሰጠውን ጋዜጣዊ ጉባኤ ዘጋቢያችን እስክንድር ፍሬው ተከታትሏል። የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ የሰጠው መግለጫ የውስጥ ችግሩን ይፍታ በሚል ቀነገደብ ከተቀመጠለት በኋላ የመጀመሪያው ነው። በተለይ ጥቅምት 28 2007 የተካሄደውን የመኢአድ ጠቅላላ ጉባኤ መነሻ ያደረገው የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲውን መተዳደሪያ ደንብ የጣሱ ውሳኔዎች ተላልፈዋል፣ ህገወጥ አካሄዶችም ተስተናግደዋል ባይ ነው። በዚያ ጠቅላላ ጉባኤ የተመረጡት የመያድ አመራሮች ዛሬ በሰጡት መግለጫ ምንም አይነት ደንብ እንዳልተጣሰ አብራርተዋል። የቦርዱንም አካሄድ ተችተዋል። የፊታችን እሁድ ጥር ሶስት የሚካሄድ ጠቅላላ ጉባኤ መጥራታቸውንም አስታውቀዋል። የፓርቲው ፕሬዝዳንት አቶ ማሙሸት አማረ እንዳሉት ከነገ በስቲያ የሚሰባሰቡት የጠቅላላ ጉባኤ አባላት የተጣሰ ህግ እንደሌለ ምስክርነት እንደሚሰጡ ይጠበቃል። ጉባኤው አሁን የጠራንበት ለሁለት መሰረታዊ ነገሮች ነው። አንደኛ የተቋሙ ሁሉና የሚወድቀው በመያጥ ጠቅላላ ጉባኤ አባላት ነው። እነዚህ የመያጥ ጠቅላላ ጉባኤ አባላት አሁን በፓርቲያቸው ላይ እየተፈጸመ ያለውን ስርዓት አልበኝነት፣ ህግን ያልተከተለ አካሄድ እነሱ ወስነውት ጨርሰው አስማምተው የውስጥ ችግሩን ፈተው ከሄዱ በኋላ ይሄ መፈጸሙን ማወቅ መቻል አለባቸው። የሚቀጥለውን የትግል ስትራቴጂም ያ ጠቅላላ ጉባኤ መወሰን መቻል አለበት አንዱ ሁለተኛው የቦርዱ ለዓላይ ምክር ቤት ነበርኩ፣ ነገር ግን የስራ አስፈጻሚውን ፕሬዝዳንቱንና የሌሎችን ምርጫ አልተከታተልኩም ብሎ ስላለ ያ አግባብነት ያለው ሂደት መሆኑን ቦርዱ ሲጠየቅ እናንተ መቀጠል ትችላላችሁ ብሎ ያለውንና ምስክርነቱን መስጠት መቻል አለበት። በአግባቡ ስርዓትን በተከተለ የምርጫ ቦርድ አዋጅ እና የመያድ መተሪያ ደንብ በሚፈቅደው መሰረት ምርጫ የተካሄደ መሆኑን ምስክርነታቸውን እንዲሰጡ ነው የጠራንበት። ቦርዱ ይገኛል፣ ተጠርቷል። አሁን በሶስት በምናደርገው ውይይት ላይ ቦርዱ ይገኛል። ያንን ቦርዱ የጠቅላላ ጉባኤው ውሳኔ መሆኑን ማወቅ መቻል አለበት። በሌለሁበት ነው የለሁም። እናዚያ ቦታ ላይ እኔ በሌለሁበት መርጣችኋል የሚል ሂደት ስላነሳ የጠቅላላ ጉባኤው ደግሞ አንተን ጠርተዋል መያድ። ስለዚህ መታዘብ የነበረብህ እስከ መጨረሻው ድረስ የአንተ ኃላፊነት ነው። አሁን ግን ፓርቲያችንን እየሰራው ያለውና እያወካው ያለው ትክክል አይደለም። እኛ በዚህ መስመር የሄድን መሆናችንን የምናረጋግጥልህ እኛ የጉዳዩ ባለቤት ነን፣ የሚል ምስክርነታቸው እንዲሰጡ ለቦርዱን። የብሔራዊ ምርጫ ቦርድ ሰሞኑን በሰጠው መግለጫ አሁን የተመረጡት የመኢያድ አመራሮች ሕግን በጣሰ መንገድ የመጡ ናቸው ብሏል። የመኢአድን ደንብ የጠቀሱት በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና የአባልነት መዋጮ ያቋረጠ ሰው ከአባልነት እንደሚሰናበት ተናግረዋል። መመለስ የሚችለውም እጩ አባል ሆኖ ስድስት ወር ከቆየ በኋላ ነው ሲሉ አስረድተዋል። በመኢአድ ውስጥ ተፈጥሮ በነበረው ውዝግብ ምክንያት ለአራት ዓመታት ከአባልነት ርቀው የቆዩትና ጥቅምት 28 ፕሬዚዳንት ሆኖ የተመረጡት አቶ ማሙሸ ታማረ ግን የቦርዱን አስተያየት አይቀበሉም። የአባልነት መዋጮውን ከሶስት ወር ጊዜ በላይ ያለ በቂ ምክንያት ያልከፈለ አባል ይሰረዛል ይላል የሚያድ መተዳደሪያ ደንብ። እኛ ግን የአባልነት ክፍያ ያልከፈል ነው በበቂ ምክንያት ነው። ምክንያቱም እዚህ ቤት የነበሩት ሰዎች እኛን በፍርድ ቤት ከሰው እግድ ተጥሎብን ነበር ወደ ማየር ጽሕፈት ቤት ምን እንዳንንቀሳቀስ በፓርቲውም እንቅስቃሴ ላይ ሁሉ ተሳትፎ እንዳናደርግ ውሳኔ ተሰጥቶብን ስለነበረ ጉዳዩ በፍርድ ቤት ተይዞ በእንቅስቃሴ ላይ ነው የነበረው። ስለዚህ የአባልነት ክፍያችንም ለመክፈል ብንሞክርም ተቀባውም ወንጀለኛ ስለሚሆን አንድ ሁለተኛ፣ እኛም ለመክፈልም ሆነ እንኳንስ ለመክፈል ለመንቀሳቀስም ታግደን የነበረ በመሆኑ የአባልነት ክፍያ ልንከፍል አልቻልም። ነገር ግን ፍርድ ቤቱ እነሱ በከሰሱን ጊዜ ያንን አይቶ መርምሮ ውሳኔ ሰጥቶበታል። ካባልነት መታገድም እንደማንችል መባረርም እንደማንችል መሰረዝም እንደማንችል ውሳኔ ሰጥቶበታል። እስከ ጥቅምት 28 2007 ድረስ ፓርቲውን ሲመሩ የነበሩት አቶ አበባው ማህሪ ከፕሬዚዳንትነት የተነሱትም ራሳቸው በጻፉት የመልቀቂያ ደብዳቤ መሆኑን አቶ ማሙሼት ገልጸዋል። መያድና አንድነት የውስጥ ችግሮቻቸውን ይፍቱ በሚል የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጠው ቀነ ገደብ የሚያበቃው የፊታችን ሰኞ ጥር አራት ቀን ነው። ከዚያ በኋላ ግን እርምጃ እንደሚወስድ አስጠንቅቋል ቦርዱ። እርምጃው የምርጫ ተሳትፎን የሚገታ ቢሆንስ? የሚል ጥያቄ የቀረበላቸው አቶ ማሙሸት ለዚያ የሚያበቃ ምንም አይነት ስህተት እንዳልሰሩ አብራርተዋል። ሲጀመር መያድ ከምርጫ እንቅስቃሴ ወይም ከምርጫ ውድድሩ ሊያስወጣው የሚችል የህግ ስህተት የለበትም። በምንም አይነት መልኩ አንድ ፓርቲ ከምርጫ ህግ ሊገደብ ወይም ሊከለከል የሚችልባቸው በምርጫ ቦርድ አዋጆች ተተንትነው ተቀምጠዋል። ያለ አግባብ ሰላማዊነቱን ባልጠበቀ ሂደት ሲንቀሳቀስ ከተቋቋመለት አላማ ውጪ የጦር መሳሪያ ለሌላ ነገር ይዞ ሲሄድ እንዲህ እንዲህ አይነት ነገሮች አሉ። እኛ ግን ምንም በሰላማዊ መንገድ ነው የምንንቀሳቀሰው። የተቋቋምንበትም ሰላማዊ ነው። የምናደርገውም በሰላማዊ ምርጫ አሸንፎ ስልጣን ለመያዝ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ግን መኢአድና አንድነት የውስጥ ችግሮቻቸውን እንዲፈቱ ሲጠይቅ የመጀመሪያው እንዳልሆነ አስታውቋል። በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ለጋዜጠኞች ሲናገሩ ሁለቱ ፓርቲዎች ከዚህ በፊት የተሰጣቸውን ጊዜም እንዳልተጠቀሙበት ነው ያስረዱት። እየጠየቅን ያለነውም ፓርቲዎቹ እራሳቸው ያወጡትን ደንብ እንዲያከብሩ ነው ብለዋል። በማያድ በኩል ደንቦች ሲቀየሩ ሹመት ሽረት ለማካሄድ እናያለን፣ ግን ተቀባይነት የለውም ህግ ጥሰት በአንድነትም በኩል ይሁን። ስለዚህ ቦርዱ በእጁ ያለው ደንብ አለ። የጠቅላላ ጉባኤ አባላት እነማን እንደሆኑ ሊስቱ አለ። ጠቅላላ ጉባኤ ሲካሄድ ኮረም የምሞላው በስንት ነው ምለው በሙሉ በእጁ አለ። በዚህ መሰረት ነው በግል ውገና ሳይደረግ ችግራችሁን ፍቱት፣ ደንባችሁ ይሄ ነው፣ በእጃችን ያለው ነው በዚህ ደንብ ነው የምትገዙት ነው የምንላቸው። ያንን ደንብ ሲያመጡ ደንቡ ከህጉ ጋር ይጣረዛል አይጣረዝም፣ ለዲሞክራሲ እድገት ኮንትሪቡሽን አለው የለውም ከማለት ውጪ ፓርቲዎች ውስጥ ገብተን ደንባና እናወጣላቸውም፣ ደንባችሁን አክብሩ በመጀመሪያ ደረጃ ከማለት ውጪ የኛው ለምን አመራሩን ተቀበለው የኛው ለምን አልተቀበለም የቦርዱ ስራ አይደለም። ሁኔታዎች ባሉበት እንደቀጠሉ፣ የተቀመጠው ቀነ ገደብ የፊታችን ሰኞ ከተጠናቀቀ ቦርዱ ምን አይነት እርምጃ እንደሚወስድ የተብራራ ነገር የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዚህ አመት ግንቦት ወር ላይ ሊካሄድ ከሚጠበቀው አገር አቀፍ ምርጫ ገፍቶ ሊያስወጣው ወይንም ደካማ ተወዳዳሪ ሊያደርገው ምርጫ ቦርድ ደባ እየፈጸመበት እንደሆነ ደግሞ አንድነት ፓርቲ ከሷል። እርምጃው ሕገወጥ በመሆኑ ክስ እንደሚመሰረትም ገልጿል። መለስካቸው አማሃ ዝርዝሩ አለው። አንድነት ለዴሞክራሲና ለፍትህ ፓርቲ አንድነት ዛሬ ከቀትር በኋላ በሰጠው ጋዜጣዊ መግለጫ በብሔራዊ ምርጫ ቦርድ ላይ ለሰነዘረው ክስና ወቀሳ እንደ ማስረጃ ያቀረበው ላለፉት አምስት ወራት ያህል በፓርቲውና በብሔራዊ ምርጫ ቦርድ መካከል የተለዋወጡትን ደብዳቤዎች ነው። በጽሁፍ የተሰራጨው መግለጫ እንደሚያትተው ምርጫ ቦርድ በተግባር ፈተና ላይ ጥለነዋል ይላል። በፓርቲው እምነት እነዚህ ደብዳቤዎች ምርጫ ቦርድ አንድነትን ከምርጫ 2007 ዓ.ም እንዲወጣ እንዴት እየገፋው እንደሆነ ያመለክታሉ። መግለጫውን በንባብ ያሰሙት የፓርቲው ቃል አቀባይ አቶ አበበ አካሉ ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ የአንድነት ፓርቲን ከ2007 አጠቃላይ ምርጫ ገፍቶ ለማስወጣት ካልተሳካለትም በተዳከመ የአባላትና ደጋፊ ስሜት ውስጥ ገብተን እንድንጫወት የፈለገ ይመስላል። ይህ ደግሞ ገዢው ፓርቲ ኢህአዴግ የአንድነት ፓርቲ በ2007 ዓ ም ሀገራዊ ምርጫ ከጅምሩ በሁሉም ሂደቶች በንቁ ለመሳተፍ የያዘው አቋም እንዳስደነገጠው ከዚያም አልፎ ከምንም በላይ ቅድሚያ የሚሰጠውን ስልጣን አጣለው በሚል መሸበሩን የሚያጋልጥ ነው። ይሁንና ፓርቲው በዚህ ምርጫ ቦርድ እየፈጸመብኝ ነው ባለው ደባ እንደማይሸንፍና ፓርቲው የሀገሪቱ የምርጫና የፖለቲካ ፓርቲዎች ህግጋት የማያዙትን ተግባራት እንዲፈጽም ወይንም እንዲያከናውን ቢጠየቅም ይህንን ደባ ለማክሸፍ የተጠየቀውን እንደሚያከናውንና በተጨማሪም ህጋዊ እርምጃዎች እንደሚወስድ በመግለጫው ያትታል። አቶ አበበ አካሉ አሁን ፓርቲያችንን ለመታደግና የቦርዱን የመጨረሻ ካርድ ለማስጣል አንድ ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ጠቅላላ ጉባኤ ጠርተናል። ይህ ማለት የትግሉ መጨረሻ አይደለም። ከዚህ በተጓዳኝ የኢትዮጵያ ብሔራዊ ምርጫ ቦርድ ያደረሰብንን የህግ ጥሰት ይዘን በፍርድ ቤት ክስ እንመሰርታለን። የፓርቲው ምክትል ሊቀመንበር አቶ ግርማ ሴፉ ጨምረው እንደገለጹት ምርጫ ቦርድ ቀደም ሲል በተደጋጋሚ በተደረጉ የደብዳቤ ልውውጦች ፕሬዚዳንቱን ህግና የፓርቲው መተዳደሪያ ደንብ በሚፈቅደው መሰረት የመረጠ መሆኑን ያረጋገጠ ቢሆንም ምርጫ ቦርድ ሊቀበል ፈቃደኛ አልሆነም። አሁንም ምርጫ ቦርድ በሰጠው የጊዜ ገደብ ፕሬዚዳንቱን በጠቅላላ ጉባኤ መምረጥ እንደሚችል እንደሚያሳይ ተናግረዋል። ከምንጊዜውም በላይ በከፍተኛ ኮረም ብሔራዊ ምክር ቤቱ ተሰብስቦ አንድነት ጠቅላላ ጉባኤውን በአስቸኳይ እንዲጠራ ማንኛውም አይነት ያ ሎጂስቲክ የፋይናንስ ችግር ቢኖር እያንዳንዱ አባል በግሉ እንደሚሸፍን ወስኖ ጠቅላላ ጉባኤው እንዲጠራ ወስኗል። ጠቅላላ ጉባኤው ምንድን ነው የሚፈታው? ከተባለ አንድ አጀንዳ ነው ያለው ደብዳቤ ተሰጥቶናል። ፕሬዚደንቱ በጠቅላላ ጉባኤ ይመረጥ ነው የሚለው። የአንድነት ጠቅላላ ጉባኤ ፕሬዚደንት ይመርጣል ማለት ነው። ሁድለታ ተሰብስቦ ብሔራዊ ምርጫ ቦርድ በተለይ ካለፈው ሳምንት ጀምሮ አንድነትና መያድ ማለትም የመላው ኢትዮጵያ አንድነት ድርጅት ሁለት የተለያዩ የአመራር አባላት እንዳላቸው በመጥቀስ ይህን ጉድለት እንዲያረሙ ተደጋጋሚ ማስጠንቀቂያዎች በመንግሥት መገናኛ ብዙኃን ሲያስተላልፍ ቆይተዋል። እስከ ጥር አራት ቀን ድረስ አንድነት በጠቅላላ ጉባኤው ፕሬዚዳንቱን መርጦ እንዲያሳውቅም ቀነ ገደብ እንደጣለበት ታህሳስ ሃያ ስምንት በተጻፈ ግን ታህሳስ ሰላሳ ለፓርቲው በደረሰው የቦርዱ ደብዳቤ ተመልክቷል። በሌላ በኩል ምርጫ ቦርድ ሰማያዊ ፓርቲ ቦርዱን ይቅርታ እንዲጠይቅ ከውሳኔ መድረሱን የቦርዱ የሕዝብ ግንኙነት ዳይሬክተር አቶ ደምሰው በንቲ ለሪፖርተሮች በአንድ ጋዜጣዊ መግለጫ ይፋ አድርገዋል። የዚህን ዝርዝር ወደፊት ሁለቱንም ወገኖች አነጋግረን እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ከኢትዮጵያ በጉዲፈቻ የሚወጡ ሕፃናት ሰነዶች እንዲጭበረበሩና የተጭበረበሩት ሰነዶችም ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዲገቡ በማድረግ ለውጭ ዜጎችም ጉቦ በመስጠት በተመሠረተባቸው ክስ ዓለም አቀፍ የጉዲፈቻ መሪዎች ወይም IAG በሚል ምሕፃር የሚጠራው ተቋም የዓለም አቀፍ መርሃ ግብሩ የቀድሞ ዳይሬክተር ጥፋተኛ ነኝ ሲሉ የእምነት ቃላቸውን ሰጥተዋል። ይህ የተገለጸው የዩናይትድ ስቴትስ የፍትህ ሚኒስቴር ዛሬ ባወጣው የፕሬስ መግለጫ ላይ ነው። ዝርዝሩን ትዝታ ብላቸው ይዘዋለች። የ55 ዓመት ዕድሜው ጄምስ ሃርዲንግ የአትላንታ ጆርጂያ ነዋሪ ሲሆኑ እንደ አውሮፓ ዘመን አቆጣጠር በ2008ና በ2009 ዓ.ም መካከል ባለው ጊዜ ውስጥ ኢትዮጵያውያን ህጻናትን ለአሜሪካውያን ወላጆች በጉዲፈቻ እንዲሰጡ ከግብረ አበሮቻቸው ጋር ሆነው የተጭበረበሩ ሰነዶችን ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ማስገባታቸውን አምነዋል። ሃርዲንግና አብረዋቸው ይሰሩ የነበሩት ሰዎች ለውጭ ጉዳይ መስሪያ ቤት ካስገቧቸው የተጭበረበሩ ሰነዶች መካከል ከሕፃናት ማሳደጊያዎች ጋር ተደርገዋል የሚባሉ ውሎች የሚገኙበት ሲሆን በውል ሰነዱ ላይ ደግሞ ማሳደጊያዎቹ ሕፃናቱን በመደበኛው የአሰራር መንገድ የማይሰጡት ህጻናቱን ተቀብለው አስተዳድረው ስለማያውቁ ወይንም ህጻናቱ በማሳደጊያዎቹ ውስጥ ኖረው ስለማያውቁ ነው የሚሉ ማረጋገጫዎች ይገኛሉ። የዩናይትድ ስቴትስ የፍትህ ሚኒስቴር የወንጀል ምርመራ ረዳት ጠቅላይ አቃቤ ሕግ ሌስሊ ካልድዌል እና የደቡብ ካሮላይና ወረዳ አቃቤ ሕግ ቢል ኔትስል ትላንት በጋራ በሰጡት መግለጫ ከሚስተር ሃርዲንግ የእምነት ቃል መካከል ሰነዶቹን ለማጭበርበር እንዲረዷቸው ለሁለት የኢትዮጵያ ባለስልጣኖችም መደለያ ወይንም ጉቦ መክፈላቸውን መግለጻቸውን አመልክተዋል። በተለይም ደግሞ በይፋ መገለጽ ያልነበረባቸው ለጉዲፈቻ የሚታጩ ህጻናትን የጤና ሁኔታና የማህበራዊ ታሪክ መረጃዎችን ለማግኘት በአንድ የመንግስት ትምህርት ቤት ውስጥ ለሚሰራ የድምፅ ባለሙያና መምህር ገንዘብና ቁሳቁስ መስጠታቸውን ሃርዲንግ ተናግረዋል። በተጨማሪም አንድ የክልል የሴቶችና ህጻናት ጉዳዮች ቢሮ ኃላፊ አይኤጂ የሚያቀርባቸውን ሰነዶች እንዲፈርሙና በተጨማሪም አንድ የክልል የሴቶችና ህጻናት ጉዳዮች ቢሮ ኃላፊ አይኤጂ የሚያቀርብላቸውን ሰነዶች እንዲፈርሙ ለቢሮ ኃላፊው ጥሬ ገንዘብ መስጠታቸውን፣ የጉዞ ወጪዎችንም መሸፈናቸውን አምነዋል። ሃርዲንግ ይህንን የእምነት ቃል የሰጡት በሰሜን ካሮላይና ወረዳ ፍርድ ቤት ችሎት ለተሰየሙት የዩናይትድ ስቴትስ ከፍተኛ ዳኛ ሶል ብላት ሲሆን ፍርዱ ሰሞኑን ይሰማል ተብሏል። ትንታኔዎቹ ላይ እንቆያለን። የተከበራቸው አድማጮች፣ በደቡብ ሱዳን የተባበሩት መንግስታት ልዑክ ኡንሚስ ባለፈው ሚያዚያ ወር በመቶዎች የተቆጠሩ ሰዎች የተገደሉባቸውን ሁለት ድንገቶች የተፈጸሙበትን ዝርዝር የተመለከተ አዲስ ዘገባ ይፋ አድርጓል። የመንግስታቱ ድርጅት መርማሪዎች ያወጡት ሰነድ የደቡብ ሱዳኑ ግጭት ከተቀሰቀሰበት ካለፈው አንድ ዓመት በላይ ከሚሆን ጊዜ አንስቶ ከታዩት ሁሉ እጅግ የከፉት መሆናቸው የተነገረላቸው በቤንቱይ እና በቦር ከተሞች ጎሳዎችን ለይተው ያነጣጠሩት ጥቃቶች የተፈጸሙበትን ሁኔታ የመረመረ ነው። የአሜሪካን ድምፁ ጌብ ጆሰሎ ዝርዝራለው አሉላ ከበደ ያቀርበዋል። የተባበሩት መንግስታት ድርጅት ይፋ ያደረገው ይህ አዲስ የጥናት ዘገባ በተቃዋሚ ኃይሎችና ና የመንግስቱ ታማኝ በሆኑ ጭፍሮች ተፈጸሙ ባላቸው ሁለቱ የተናጥል ጥቃቶች ሶስት መቶ ሀምሳ ሶስት ሰዎች መገደላቸውን ነው ያረጋግጠው። መርማሪዎቹ እንዳስታወቁት የተቃዋሚ ኃይሎች የዩኒቲ ክፍለ ግዛቷን የቤንቱዊ ከተማ በመውረር በሰነዘሩት የመጀመሪያው ጥቃት በመቶዎች የተቆጠሩ ሲቪሎች ተገድለዋል። ዘገባው አክሎም ውጊያውን በመሸሽ በመስጊዶ የተጠለው የነበሩ ሲቪሎችን ተኩሰው ገድለዋል። አንዳንድ አንጋቾች ሰዎቹ ባቸው ህንፃዎች መስኮቶች ያነጣጥረው በመተኮስ ሳይገድሏቸው እንዳልቀሩም የጥናት ዘገባው አመልክቷል። ከባንቱ የተፈጸመውን ይህን ድንገት ተከትሎም ከሁለቱ ቀናት በኋላ ጥቃቱን ለመበቀል የተወሰደ መሆኑ በተነገረለት ሌላ እርምጃ ከእጃቸው የገባውን አጣና ስለትና የብረት ዱላ ይዘው የተነሱ ጭፍሮች በጆንግሌ ግዛቷ የቦር ከተማ የሚገኘውን የተባበሩት መንግስታት ድርጅት ካምፕ ሰብረው በመግባት ከዚያ ተጠልለው ይገኙ የነበሩ ተፈናቃዮች ላይ በሰነዘሩት ጥቃት በጥቂቱ አርባ ሰባት ሰዎችን ገድለዋል። በደቡብ ሱዳን የተባበሩት መንግስታት ልኡክ ቃል አቀባይ ጆ ኮንትሪያስ እንዳስረዱት ሁለቱም ድንገቶች ከዓመት በላይ ያስቆጠረውን ግጭት በመሰለ ሆን ተብለው የተቀነባበሩና ጎሳ ለይተው የተፈጸሙ ጥቃቶች ናቸው ይላሉ። የጥቃቶቹ ሰለባዎች ጎሳን ለይቶና ሁለቱ ወገኖች በየፊናቸው በግጭቱ ሌላውን ወገን ይረዳሉ በሚል በፈረጃቸው ላይ የተነጣጠሩ ሲሆን በደሎቹ ከተፈጸሙ ዘጠኝ ወራት በኋላ ዛሬም አንድም ጥፋተኛ ተጠያቂ አልተደረገም። የደቡብ ሱዳን የተባበሩት መንግስታት ልኡክ ቃል አቀባይ ጆ ኮንትሬራስ ነበሩ። በቤንቱዊው ጥቃት ከኒዌር ጎሳ በሆኑት የቀድሞ ምክትል ፕሬዚዳንት ሪክ ማቻየር ታማኞች የተፈጸመ መሆኑን ዘገባ ያመለከቱት ማቻየር ከዲንካ ጎሳ ከሆኑት ከፕሬዚዳንት ሳልቫኪር ጋር የገቡበትን ምስቅልቅል ተከትሎም አማጽ ኃይሎች ማደረጀታቸው ይታወሳል። የመንግስታቱ ድርጅት አዲስ ጥናት አክሎም ታዲያ የቤንቱዊው ጥቃት ሰለባዎች ከጎረቤት ሱዳኗ የዳርፉር ግዛት በሆኑና ለሳልቫኪር መንግስት ታማኝ ተደርገው የሚወሰዱ ሲቪሎች ናቸው። የዲንካ ጎሳ አባላት ጭፍሮች ለበቀል የፈጸሙት የቦር ከተማ ጥቃት ሰለባዎቹ በአንጻሩ በፊታቸው ላይ ባለው ጠባሳ ምልክት ተለይተው ወጥተው የተጠቁ የኒዌር ጎሳ አባላት ናቸው። በቤንቱ የሚገኙ የተባበሩት መንግስታት ድርጅት ካምፕ በአሁኑ ጊዜ ቁጥራቸው ከአርባ ሺ የሚበልጥ ከቀያቸው ሸሽተው የተሰደዱ ተፈናቃዮች እያስተናገደ ነው። አሁንም ስደተኞች መምጣታቸውን ቀጥለዋል ይላሉ ኮንትሬራስ። የጸጥታ ሁኔታ ቢያንስ በተፈናቃዮቹ አስተያየት አሁንም በቋፍ ነው። ስለዚህም ነው እዚሁ እኛ ዘንድ መቆየቱ የተመረጠው። ሌሎችም ወደ እኛ አቅጣጫ እየመጡ ናቸው። ይህ በዚህ እንዳለ ሁለቱም ተፋላሚ ወገኖች በሲቪሎች ላይ በሚደርሰው ጥቃት እጃችን የለበትም ብለው በተደጋጋሚ ሲያስተባብሉ ቆይተዋል። በሌላ በኩል ተደራዳሪዎቹ አዲስ አበባ ላይ የሚካሄደውን ድርድር ለመቀጠል ባላቸው ቁርጠኝነት እንደሚቀጥሉ ቃል እየገቡ ነው። ካለፈው ጥር ወር ወዲህ የተፈረሙ በርካታ የተኩስ አቁም ውሎች ሳይዙ መቅረታቸውም አይዘነጋም። የመጨረሻው የትንታኔ ርዕስ ላይ ደርሰናል። የተባበሩት መንግስታት ድርጅት ዛሬ አርብ ይፋ እንዳደረገው ቦኮ ሐራም በናይጄሪያዋ ባጋ ከተማና አካባቢዋ ያካሄደው ጥቃት ባለፉት አስር ቀናት ውስጥ ብቻ ስድስት ሺህ ሲቪሎች ወደ ቻድ እንዲሰደዱ አድርጓል። የሟቾች ቁጥር በውል ባይታወቅም የአማጺው ቡድን አባላት በመቶዎች የሚቆጠሩ ሲቪሎችን ገድለዋል፣ በአቅራቢያው ያሉ መንደሮችንም መዝብረዋል ሲሉ የአካባቢው የናይጄሪያ ባለሥልጣናት ገልጸዋል። አንሉክ ዘገባላት አዲሱ አበባ ያቀርበዋል። አማጺው የቦኮ ሐራም ቡድን የባጋ ከተማን ባለፈው ቅዳሜ ነው ከናይጄሪያ ወታደሮች ያስለቀቀውና የተቆጣጠረው። ከሞት የተረፉ ምስክሮች እንደሚሉት ሸሸው ጫካ የገቡ ነዋሪዎችን አማጺው ቡድን እያሳደደ ገድሏል። ሌሎች ደግሞ ወደ ቻድ ሐይቅ በመግባት ቀሪዎቹም ባህር ውስጥ በመዋኘት ለማምለጥ መሞከራቸው ታውቋል። በህይወት የተረፉ አንዳንዶቹ ለቪኦኤ እንደገለጡት ወታደሮች ጥይት ስላለቀባቸው ለመሸሽ ተገድጠዋል። ቦኮ ሐራም ባለፈው ቅዳሜ የባጋ ከተማን ከመቆጣጠሩ በፊት አንዲት መንደር ላይ በወሰደው ጥቃት አያሌ ውድመት አድርሷል። ትናንት ሐሙስ እንደገና አዲስ የጥቃት እርምጃ እንደተቀሰቀሰም ተመልክቷል። የአካባቢው ባለሥልጣናት በተናገሩት ቃል አማጺያኑ የባጋ ከተማን በእሳት አጋይተው መንደሮችንም መዝብረዋል። አንድ የአካባቢው ባለሥልጣን እንደገለጡት ከሆነ ወደ ሁለት ሺህ ሰዎች ሳይሞቱ የሚቀር አይመስለንም ይባላል። የባጋ ከተማ ኃላፊ ባባ አባ ሐሰን እንደሚሉት ብዙዎቹ የሞቱት የባጋ ከተማ በአማጺው እጅ በወደቀችበት ዕለት፣ ባለፈው ቅዳሜ ነው። ወረዳይቱን የሚወከሉት ሴናተር ማይና ማአጂ ላዋን ለቪኦኤ ሲናገሩ በከተማው አካባቢ ብቻ ቢያንስ ወደ አንድ ሺህ ሰዎች ሞተዋል ይላሉ በመቶዎች ብቻ የሚባሉ አይደሉም። በመቶዎች የሚቆጠሩ ብቻ አይደሉም። እርግጠኛ ነኝ ከዚያ በላይ ናቸው። በስፍራው ሆኖ የቆጠረ ባይኖርም እጅግ አስፈሪና ከፍተኛ እልቂት ነው የተፈጸመው። ቦኮ ሃራም ባለፈው ዓመት የሞባይል ስልክ መስመሮችን በጣጥሶ ስላወደመ የተሟላ መረጃን ማግኘት አልተቻለም። የጥቃት ሰለባ የሆኑ ዜጎች ከቀናት በኋላ ወደ ጠቅላይ ግዛቱ ዋና ከተማ ማዴጉሪ ገብተው የደረሰባቸውን በደል ሲናገሩ መስማት አዲስ አይደለም። መኖሪያቸው የሰሜን ምስራቅ ከተማ ባጋ የሆነው ሴናተር ላዋን ከጥቃቱ የተረፉ ዜጎች የቦኮ ሃራም ነውጠኞች ባለፈው ረቡዕ እሳት ከመለኮሳቸው በፊት የከተማዋን የምግብና መድኃኒት መደብሮች ሙልጭ አድርገው ዘርፈዋል ሌሎች ቢያንስ ስምንት የሚሆኑ በአቅራቢያው የሚገኙ መንደሮች መዘረፋቸውንም እንደሚያውቁ ተናግረዋል። ላዋን እነዚህን ቦታዎች ሁሉ ሙልጭ አድርገው ዘርፈዋል። በእነዚህ ቦታዎች የሰው አስከሬን በየመንገዱ በየጫካው ተጥሎ ይገኛል። ይህን የሚያደርጉትም ባጋ ውስጥ ዜጎች ተደራጅተው የቦኮ ሃራምን ጥቃት ለመከላከል ጥረት ማድረጋቸውን ለመበቀል ነው። በህይወት የተረፉ የጥቃቱ ሰለባዎች የማዲጉሪ መግባት የጀመሩት እሁድ ለት ነው። በመቶዎች የሚቆጠሩ ሌሎች ደግሞ ትናንት ነበር እያዘገሙ የገቡት። ብዙ ሺዎች የሚቆጠሩ ሌሎች ወደ ቻድ እንደተሰደዱ ተገልጧል። የተባበሩት መንግስታት ድርጅት የስደተኞች መርጃ ድርጅት የቻድ መንግስት ወደ አገሩ ለሚገቡ ስደተኞች እርዳታ እንደጠየቀ ገልጠዋል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስት እና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡ እንጋብዛለን። በኢንተርኔት ዳብሊዩ ዳብሊዩ ዳብሊዩ ዶት ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይካስ ተነጋገሩ። በእጅ ስልካችሁ ቪኦኤ ዶት ሆን ዶት ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕስቶር። ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ታገኛላችሁ። ፕሮግራሙን እየመራልን ያለው ቴሌ ላይምቤክ ነው። አስተናጋጆቻቸው ሰለሞን ክፍሌና እኔም ሰለሞን አባተነን። አሁን ሙዚቃን ጋብዛችሁ ነዋይ ደበበ እና አመልማል አባተነን ነው ये रात और इसका हर अंदाज है सदा सदा रहने के सब सभी यो आज इस जग में और ये जागी ये फक़ार हद बेव हो ये थोड़ा टच पर मुझे कि देख खा पर आओ तुझसा खमो तब I do do do do do

አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ስርጭት ነው። አፍሪካ በጋዜጦች ነው ተከታዩ። አዘጋጅና አቅራቢ አዳነች ፍስሀዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጋምቤላ ባለው የእርሻ መዋለ ንዋይ ላይ የሚሰሙ ቅሬታዎችና ምላሽ፣ በሊቢያ ሁኔታ ላይ ዓለም ጣልቃ እንዲገባ ማሊ ጠየቀች የሚሉትን ርሶች ነው ዛሬ የምንመለከተው። በጋርዲያን ጋዜጣ ድረገጽ ጋምቤላ ስላለው ሰፊ የንግድ እርሻ እቅድ ባሰፈረው ጽሑፍ እቅዱ ችግር እየገጠመው እንደሆነ እና የአካባቢው ማህበረሰብ ብዙም እንዳልተጠቀመ ይጠቅሳል። ቢኤችኦ ባዮፕሮዳክትስ የተባለ የአንግሎ ኢንዲያን ኩባንያ በጋምቤላ በተከራየው የ27,000 ሄክታር መሬት ሩዝና ጥጥ ያበቅላል። ጃኮብ ፖች የተባሉ ኑዌር ወንጌላዊ ሰባኪ ኩባንያው ለመንደሩ ነዋሪዎች ደንታ የለውም ይላሉ። የግጦሽ መሬት ከመታጣቱም በላይ የአካባቢው ነዋሪ ሕዝብ እንዳይጠቀምበት ሲል የውሃ ቧንቧ ያለበትን ቦታ በእንጨት እንዳጠረ ይናገራሉ። ቢኤችኦ ባዮ ፕሮዳክትስ ኩባንያ ስራ የጀመረው እንደ አውሮፓ አቆጣጠር በ2010 ዓ ም ሲሆን ከአራት ዓመታት በፊት ማለት ነው። በጋምቤላ ግዙፍ የእርሻ መሬቶች የኪራይ ስምምነት ካገኙት ኩባንያዎች መካከል አንዱ ነው። ካራቱሪ ግሎባል የተባለው ኩባንያም የአንድ መቶ ሺህ ሄክታር መሬት ተከራይቷል። ትልልቅ የሆኑት የንግድ እርሻዎች ርቀው በሚገኙት በሀገሪቱ በድህነት ከሚፈረጁት አንዱ በሆነው አካባቢ ቴክኖሎጂና የስራ ዕድል እንዲያመጡ ነበር የተጠበቀው። ባዶ የነበረውን ጫካ ወደ እርሻ መሬት በመቀየር የምግብ ዋስትናን ይዘት በማሻሻል ወደ ውጭ ከሚላኩት ምርቶች የውጭ ገቢ ሊያስገኝ ይችላል የሚል እምነት ነው ባለስልጣኖች የነበራቸው። ይሁንና አላማው መልካም ሆኖ ሳለ በአካባቢው ባለው የሎጂስቲክስ ችግርና የአካባቢው ነዋሪዎች የተጠበቀውን ጥቅም ባለማግኘታቸው ብዙም መሻሻል አልታየም ይላል ጋርዲያን ድረገጽ ላይ የወጣው ጽሁፍ። ኤልያ የተባለው የአኟኮች መንደር ላለፉት አምስት ዓመታት የካሮቱሪ ኩባንያ ዋና ጽህፈት ቤት ሆኖ ቆይቷል። ካሮቱሪ ከተከራየው መሬት አራት አምስተኛው በጎርፍ የሚጥለቀለቅ አካባቢ ሆነ በመገኘቱ የኩባንያው ስራ ብዙም ሊንቀሳቀስ አልቻለም። የአካባቢው ነዋሪ አዛውንት እንደሚሉትም ኩባንያው ከአካባቢው ህዝብ ጋር ግንኙነት አልፈጠረም። ከአካባቢው ነዋሪ ህዝብ ከሚሰሙት ምሬቶች መካከል የእርሻና የአደን መሬት ተቀንሶብናል፣ ቃል የተገባልን የጤና ጣቢያ አልተሰራም፣ ከብቶቻችን ወደ አካላቸው ሰርጾ በሚገባው የተባይ መከላከያ መድኃኒት ምክንያት እየሞቱ ነው የሚሉት ይገኙባቸዋል። መንግስት ከኩባንያዎቹ የእርሻ ይዞታ ግብር ያገኛል፣ የአካባቢው ማህበረሰብ ግን የሚያገኘው ጥቅም የለም ሲሉ ኦባንግ ዋዶ የተባሉ የአካባቢው አዛውንት መናገራቸውን በአካባቢው ያሉት ቦታዎች ጋምቤላውያን ላልሆኑ ኢትዮጵያውያን የመዋለ ንዋይ መሬት መሰጠቱም እንደሚያሳስባቸው ጋርዲያን ድረገጽ ዘግቧል። የጋርዲያን ጋዜጠኛ የኩባንያው ኃላፊዎችን ለማነጋገር ያደረገው ጥረት እንዳልተሳካለት ገልጿል። አንድ ስማቸውን ያልገለጹ በእርሻ ስራ የተሰማሩ ደገኛ ግን ነዋሪዎቹ ከሚሉት የተለየ ታሪክ እንደተናገሩ ድረገጹ አስፍሯል። መዋዕለ ነዋይ አፍሳሾች ወደ አካባቢው ከመምጣታቸው በፊት የአካባቢው ነዋሪዎች ወንዝ ዳር ተቀምጠው ነበር የሚውሉት። መዋዕለ ነዋይ አፍሳሾች መምጣት ከጀመሩበት ጊዜ አንስቶ ግን ኑሯቸው ተለውጧል። ኦፐሬተሮችና ቴክኒሽያኖች ሆነው እየሰሩ ነው። ለሰራተኞቹ በቀን አምሳ ብር ከፍላለሁ። ይህም በሀገሪቱ ደረጃ ከፍተኛ ነው። ለሰራተኞቹ የመጓጓዣ አገልግሎት አቀርባለሁ። ስምንት ቤቶች ለአስተማሪዎች መኖሪያ ተሰርተዋል። ሀያ አምስት ሄክታር መሬት ለአካባቢው ነዋሪዎች እርሻ ተሰጥቷል በማለት ኢንቨስተሩ የበኩሏቸውን ገጽታ እንዳሳዩ በጋርዲያን ድረገጽ ላይ የወጣው ጽሑፍ ያትታል። ሳውዲ ስታር የተባለው ለአራት ዓመታት ያህል በሩዝ እርሻ ላይ የተሰማራው ኩባንያ በበኩሉ የክልሉ አስተዳደር በጠየቀው መሰረት አርባ የሚሆኑ የአካባቢው ባለሙያዎችን እንደቀጠረ ለእያንዳንዳቸው የወረዳዎች አስተዳደርም ወጣቶች የሚገለገሉባቸው ሁለት ትራክተሮች እንደሚሰጥ መግለጹን የድረገጹ ዘገባ ያወሳል። አቶ ጀማል አሕመድ የተባሉ የሳውዲ ስታር ኩባንያ ዋና ኃላፊ የሥራ ዕድል እየፈጠርን እንደሆነ እናውቃለን። ማኅበረሰቡ ከውጥኑ እንዲጠቀም የማድረግ ማኅበረሰባዊ ኃላፊነት አለብን። ሳውዲ ስታር የተሰማራበት የ10,000 ሄክታር መሬት በ1980 ዓመታት የቀድሞ መንግስት ለሰፊ እርሻ መድቦት የነበረ ቦታ በመሆኑ የተፈናቀለ ሰው የለም። በመንደር የማሰባሰብ ውጥን አካልም አይደለም። የተወሰደ መሬትም የለም። ሆኖም ሂማን ራይትስ ዋች እና ኦክላንድ ኢንስቲትዩት የተባለው ቡድን የራሳቸው የሆነ ዓላማ ስላላቸው በዚህ ኩባንያ ላይ ዘመቻ ሲያካሂዱ ቆይተዋል በማለት በእነሱ በኩል ያለውን ታሪክ እንደዘረዘሩ በጋርዲያን ድረገጽ አስፍረዋል። ወደ ማሊ ሁኔታ ስናመራ ደግሞ ዓለም አቀፍ ማህበረሰብ በሊቢያ ላይ ጣልቃ እንዲገባ ማሊ መጠየቋን ዋሽንግተን ፖስት ጋዜጣ ዘግቧል። ሊቢያ ውስጥ ማዕከላዊ መንግስት እንዲኖር ለማድረግና በአፍሪቃው ሳህል ክልል የአሸባሪነት መሳፋትን ለማቆም ዓለም አቀፍ ማህበረሰብ በሊቢያ ላይ ጣልቃ እንዲገባ ባለፈው ሰኞ የጠየቁት የማሊ የውጭ ጉዳይ ሚኒስትር እንደሆኑ ጋዜጣው ጠቁሟል። አብዱላይ ዲዮፕ ሊቢያ ላይ ለሰፈነው ቀውስ መፍትሄ እስካልተገኘ ድረስ በማሊና በአጠቃላይ በመላ ሰሕል ላይ የሚደረገው ሁሉ አደጋ ላይ መውደቁ አይቀርም ሲሉ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ገልጸዋል። ሊቢያን ለረጅም ጊዜ የገዙት ማዕመር ቃዳፊ በኔቶ ማለት በሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት በተደገፈ አመፅ ከተወገዱ አራት ዓመታት ባልሞላበት ጊዜ በሀገሪቱ የተስፋፋው የሚኒሻዎች ግጭት ሀገሪቱን አተራምሷል። ዲዮፕ ሊቢያ ውስጥ የተረጋጉ ዲሞክራሲያዊ ተቋማትን ለማምጣት የታጠቁ ቡድኖች እንዲጠፉ የጸጥታው ምክር ቤትና የአፍሪቃ ህብረት ትብብር የጠየቁት ከሳሕል ክልል መሪዎች የቀረበውን ተማጽኖ በመድገም እንደሆነ ዋሽንግተን ፖስት ጋዜጣ ጠቅሷል። የማሊው የውጭ ጉዳይ ሚኒስትር ከሁለት ዓመታት በፊት በማሊ የተከሰተው የግጭት ቀውስ በሊቢያ ከተካሄደው የእርስ በርስ ጦርነት ጋር የተያያዘ እንደነበር ሲያስረዱ፣ የሊቢያ ወታደራዊ ኃይል አካል የነበሩት በርካታ ማሊያውያን ወደ ሀገራቸው ማሊ ሲመለሱ ወታደራዊ መሳሪያና ወታደራዊ እቃዎች ይዘው በመግባታቸው ለሀገሪቱ መናጋት ምክንያት መሆኑን የሀገሪቱ የውጭ ጉዳይ ሚኒስትር እንዳስገነዘቡ ዋሽንግተን ፖስት ጋዜጣ ዘግቧል። ማሊ ውስጥ ከሁለት ዓመታት በፊት ወታደራዊ መፈንቅለ መንግስት በተካሄደበት ወቅት ሰሜን ማሊ በተዋርጌዎችና ከአልቃይዳ ጋር በተሳሰሩ ጽንፈኛ እስላማውያን ቁጥጥር ስር ገብቶ እንደነበር ይታወሳል። ከአንድ ዓመት በፊት በፈረንሳይ የሚመራ ወታደራዊ ኃይል ጽንፈኞቹን አማጽያን በታትኖ ነበር። አሁን ግን ግጭቶች እየተነሱ ነው። ሚስተር ዲዮፕ አያይዘውም አሁን ሀገሪቱ ውስጥ የሚታየው ያለመረጋጋት ሁኔታ በሀገሪቱ ደቡብ ክፍል ታማኝነታቸውን እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን የገለጹ አሸባሪ ቡድኖች በመፈጠራቸው ነው። ይህ ለእኛ ትልቅ ስጋት ነው ሲሉ ስጋታቸውን ገልጸዋል። በሰሜን ማሊ ያሉትን አሸባሪ ቡድኖችን ለመዋጋት የተባበሩት መንግስታት ድርጅት በኮንጎ ዲሞክራሲያዊ ሪፑብሊክ የመደበው አይነት አሸባሪዎችን የመታገል አቅምና ይዞታ ያለው ግብረ ኃይል እንዲመድብ የውጭ ጉዳይ ሚኒስትሩ ጥሪ ማቅረባቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አውስቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ተከታዩና የመጨረሻው ዝግጅት ደግሞ እሰጥ አገባ ነው። በኢትዮጵያ ልማት እድገትና ብልጽግና፣ መብቶች፣ ነጻነትና ዘላቂ ሰላም እንዲሁም ለዚያ የሚያዳርሱ አቅጣጫዎች ላይ ትኩረት በማድረግ የተጀመረ ተከታታይ ቅንብር ነው። ዛሬ እሰጥ አገባ የያዘው ባለፉት ሁለት ተከታታይ ሳምንታት በልዩ ዝግጅቶች ሳቢያ ተቋርጦ የነበረው የክርክር ፕሮግራም የምሽቱም በተለይ በኢትዮጵያ ሕጎችና ፍትህና የዜጎች በህግ ፊት በእኩል የመዳኘትና ሌሎች መብቶች ላይ ያውጠነጥናል። የክርክሩ ተሳታፊዎች አቶ እስራኤል ፈይሳ ወደ ምዕራብ ካናዳ ካልጋሪ እስከመጡበት ካለፉት ቅርብ ዓመታት ድረስ ለበርካታ ዓመታት በኢትዮጵያ በዳኝነት ሙያ ያገለገሉ ሲሆኑ በግጭቶች አፈታት ሙያ ጥናት ያደረጉ ናቸው። በአሁኑ ወቅት በሚኖሩባት ካናዳ በአንድ መንግሥታዊ ያልሆነ ድርጅት ውስጥ ተቀጥሮ ያገለግላሉ። በምስራቅ ዩናይትድ ስቴትስዋ የፔንስልቬንያ ክፍለ ግዛት ፊላዴልፊያ ከተማ ነዋሪ የሆኑት አቶ ጸጋዬ አረፈም በተመሳሳይ በዓለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑ ቀደም ሲል በኢሚግሬሽን ጉዳዮች ዙሪያ በተሰማራ መንግስታዊ ያልሆነ ድርጅት ውስጥ ያገለገሉና አሁን በግል ስራ ላይ የተሰማሩ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አሉላ ቀደም ባለው ቅንብሩ አቶ እስራኤል በተለይ በዳኝነትና በኢትዮጵያ ችሎቶች ነፃነት ዙሪያ ያነሷቸውን ጭብጦች ተከትሎ የሰነዘረላቸውን ጥያቄ መለስ ብሎ በማስታወስ ይጀምራል። አቶ እስራኤል ኢትዮጵያ ሁኔታዎች ጋር ይያያዛል ያሉትን ጠንከር ብሎ ወይም ጎልቶ የሚወጣ ሁኔታ እንመልከት። የመንግስቱ መዋቅር አካል የሆኑት ዳኞች መንግስት ራሱ ደንብ በጣሰ ህግ፣ በተላለፈ ጊዜ እንዴት ይጠይቁታል? እንዴትስ ማስፈጸም ይችላሉ? ብለዋል። በመሰረቱ በህገ መንግስታዊ ድንጋጌ ሳይቀር እነኚህ የህግ አስፈጻሚና የህግ አውጪ አካላት ከመንግስቱ ስራ አስፈጻሚ አካል መለየት አልነበረባቸውም ወይ? ያን ተጠያቂነት ለማምጣት አልነበረም ወይ? መጀመሪያውኑ የተገለለ ስልጣን እንዲሰጣቸው ማድረጉ የመንግስትን ስልጣን መገደብን ጨምሮ ያ መረጋገጡን ማስፈጸም ጨምሮ ትልቁ የዲሞክራሲያዊ ስርዓት የሚሰሶ የሆነው ሴፓሬሽን ኦፍ ፓወር ወይም የስልጣን ክፍፍል የሚባለው ነገር ነው። የስልጣን ክፍፍል የሚፈጠርበት ምክንያት ምንድን ነው? አንድ አካል ብቻ ሁሉን ስልጣን ሰብስቦ እጁ አስገብቶ የሚሰራ ከሆነ ሰዎች መብታቸው ይገፈፋል። ሰዎች የትም አቤት ማለት ያቅታቸዋል። ይህንን ለመከላከል ሲባል የስልጣን ክፍፍል ነው የተፈጠረው። ስልጣን ክፍፍል ደግሞ ሲፈጠር ፍርድ ቤት፣ ህግ አውጪ፣ ህግ አስፈጻሚ ተብሎ ነው የተከፈለው። ከዛ ሌሎቹ ጠመንጃ አላቸው፣ ህጉን አውጥተው በሌላ መንገድ ማስኬድ ይችላሉ። የፖለቲካ ስልጣን እጃቸው አለ። ፍርድ ቤት ትልቅ መከላከያ ለፍርድ ቤት የተዘጋጀው ነገር ምንድን ነው? የፍርድ ቤት ነጻነት የሚባል የዳኝነት ነጻነት የሚባል ጽንሰ ሀሳብ አለ። እሱ ጽንሰ ሀሳብ በሀገራችን የተጀመረም አይመስለኝም። እሱኛው ጽንሰ ሀሳብ ስራ ላይ ካልዋለ ፍርድ ቤት የሌላኛውን ባለስልጣን ወይም የሌላኛውን የመንግስት አካል ጥፋት መቆጣጠር አይችልም። ይሄ ትልቅ ትልቅ የሆነ ችግር ነው፣ እኛ ሀገር ውስጥ በቀደም የሚያነሳውት ነገር ማለት ነው። ስለዚህ በተጨባጭ የነኚ ሶስቱ አካላት የስልጣን ክፍፍል አለመኖሩ ነው የመዋቅሩ ክፍተት ነው ነው የሚሉን በተናጠል በዳኝነትና በህግ አስፈጻሚ ኃላፊነት ላይ የተቀመጡ ሰዎች ብቻ ሳይሆን በቀጥታ ይሄ መዋቅር ተግባራዊ ያለመሆኑ፣ የስልጣን ልዩነቱ ያለመታየቱ፣ ቅድም እርስዎ እንደገለጹትም ሁሉም ስልጣን ከአንድ የመንግስት አካል እጅ መኖሩ ነው ችግሩ ነው የሚሉን። መዋቅር ላይ አንድ ነገር ብቻ ነው የሚለው በተለይም የዳኝነት ነጻነትን በተመለከተ ማንሳት የምፈልገው መዋቅርን በተመለከተ ማለት ነው ሰብአዊ መብቶች ህገ መንግስታዊ ናቸው። ህገ መንግስትን የመተርጎም ስልጣን ለፍርድ ቤት አልተሰጠም። በግልጽ ለፌዴሬሽን ምክር ቤት ተብሎ ነው የተቀመጠው። እዛ ጋ ነው መዋቅርን በተመለከተ የማነሳው እንጂ መዋቅሩን ስታነበው ህገ መንግስቱን፣ የኢትዮጵያን ህገ መንግስት ስታነብ ወይም ሌሎችም ሰነዶች እዛ በፖሊሲ ደረጃ የተቀረጡት ስታነብ ፍርድ ቤት ነጻ ነው ተብሎ ነው የተደነገገው። በተግባር ነው ችግሩ ያለው። አይ ጥሩ። እዚህ ላይ መጥቀስ የምፈልገው ነገር ቢኖር ምንድን ነው ያው ቀደም ሲልም ባለፈው ፕሮግራም ይህንን የፍትህ ስርዓት ጉዳይ በኢትዮጵያ ላይ ዳሰሳ አድርገን አልፈን ነበረ እና ያው ዙሮ ዙሮ እንግዲህ ለማመላከት የሞከርነው የነበረው ምን ጊዜም ቢሆን ከ ፖለቲካ ተጽዕኖ ሊወጣ እንደማይችል በሚለው ደረጃ ነው። እና አሁንም ያው እየተንጸባረቀ ያለው የዛ አይነቱ መሰል ሀሳብ ነው። ለመወያያ ያህል ምንድን ነው አንዳንድ ጊዜ ስለ ኢትዮጵያ ወቅታዊ ሁኔታ በሚነሳበት ጊዜ አዎ እንደየ አመለካከታችን እንደ ያለው ነባራዊ ሁኔታ እንደየቅርበታችን ላይ የሚካሄዱት ነገሮች የተለያየ አይነት አመለካከት ሊኖረን ይችላል። ነገር ግን በአብዛኛው መልኩ አሁን ለምሳሌ አቶ እስራኤልም እየሞከሩ ያሉት ለምሳሌ አሁን የሰብአዊ መብቶችን በሚመለከት እንዴት አድርገን ነው የምናስተምረው፣ እንዴት አድርገን ነው የምናስጠብቀው፣ እንዴት አድርገን ነው መስጠት የምንችለው ያንን መብት የሚለውን ነገር በአጠቃላይ ምናልባት ወደ ፖለቲካው ዝንባሌ ሳይሆን ይሄ ዜግነትን መገንባት ላይ ያተኮሩ ለምሳሌ ምሁራንም ሊሆኑ ይችላሉ፣ ወይም ደግሞ አባቶች፣ እናቶች ሊሆኑ ይችላሉ። ከልምድም የቀሰሙት ነገር ሊኖር ስለሚችል በአጠቃላይ መንግስት ምን ማድረግ እንደሚችል ለህዝብ፣ ህዝብ ደግሞ ከመንግስት ምን ኤክስፔክት ማድረግ እንዳለበት የሚለውን ነገር በዲስኩር ደረጃ በዲስኮርስ ደረጃ ባህሉን ለማዳበር ቢሞከር፣ እንደዚህ አይነት አጋጣሚ መድረኮች ቢፈጠሩ። ምክንያቱም አንዳንድ ጊዜ ምን አይነት ነገር ይፈጠራል ኢትዮጵያ ኢህአዴግ ስልጣን ላይ ከወጣ በኋላ ባለፉት እንግዲህ ከሀያ በላይ ዓመታት ያለውን ስንመትረው ምናልባት የምናገኘው ውጤት አለ። ያንን ውጤት ግን የምናገናዝብበት የምናንጸባርቅበት ደግሞ መለኪያ ያስፈልገናል። ይህን ለማለት መገደዴ ለምንድን ነው? አብዛኛውን ጊዜ ሰዎች የሚያተኩሩት አሁን ስላሉት ጉድለቶች ነው። ጥሩ ጎደሎ ነገሮች ሊኖሩ ይችላሉ። ነገር ግን ማየት ደግሞ መቻል ያለብን ምንድን ነው ለምሳሌ ኢህአዴግ ወይም ደግሞ በአጠቃላይ በአሁኑ ሰዓት ስልጣን ላይ ያለው መንግስት ማለት ነው ያደረጋቸው ነገሮች ወይም የጎደሉት ነገሮች ያሉትን ያህል ማወዳደር ወይም ደግሞ ማነጻጸር ያለብን ግን፣ ለምሳሌ አሁን ከዚህ ቀደም ባለፉት ስርዓቶች ማለት ነው በተለይ ዘመናዊ በምንለው ከአጼ ኃይለስላሴ በወታደራዊ መንግስት የነበሩ የዳበሩ ሰብአዊ መብቶች በአሁኑ ሰዓት በዚህ አሁን ስልጣን ላይ ባለው አስተዳደር የቀሩ አሁን የጎደሉ አሉ ወይ ወይንስ ሚዛን ላይ ስናስቀምጠው እየተናገርን ያለ ነው። ተጨማሪ ስራ ሊሰራ ይችላል። በእርግጥ ከአርባ አመቱ ጋር ስናስተያየው፣ ከሀያ አምስት አመቱ ጋር ስናስተያየው ብዙ ተጨባጭ የሚባሉ የመጡ ለውጦች አሉ ብለን መናገር ብንችል ወደፊቱንም ቢሆን እንዴት አድርገን አብረን ልናስተካክለው እንደምንችል በሁሉም መስክ ላይ ማለት ነው፣ ለመተንበይ የሚያስችል ሁኔታ ላይ ልንገኝ እንችላለን እና ይገባኛል አብዛኛው ጊዜ ሰዎች ወቅታዊ የሆነ ጉዳይ ላይ ነው ብዙን ጊዜ ትኩረት የሚሰጡት። ነገር ግን ወዴት እንደምንሄድ እኮ ለማወቅ ከየት እንደመጣንም ጭምር ማወቅ መቻል አለብን። ስለዚህ ያን በቂ የሆነ ዋጋ ልንሰጠው ይገባል የሚል አመለካከት አለን። መልካም። ለአቶ እስራኤል እድል መስጠት ፈልጋለሁ። የኔን ጥያቄ ላቆየውና፣ አቶ እስራኤል በአቶ ጸጋይ የተነሱትን ሰምተዋል። ባለፉት ሀያና ከዚያ በላይ አመታት የተገኘ ምርታ የተደረሰበት አለ፣ እነኛን አዎንታዊ ውጤቶች ማንጸባረቁም አስፈላጊ ነው፣ እነሱን መሰረት ስናደርግ ነው እያሉ ነው። እኔ ይህንን አሳብ አልቃወምም። ባለፉት ሀያ አምስት ዓመታት ከየት ተረስተን የት ደረስን መለካት እንችላለን። እሱን ስንለካ የተሰሩ መንገዶች፣ የተሰሩ ትምህርት ቤቶች፣ የተሰሩ ሆስፒታሎች እነሱንም ችግር እንዳላቸው እንዚው ከነ ችግራቸው ይዘን ማለት ነው። እነሱን እያየን እየቆጠርን ብዙ ለውጥ እየተካሄደ ነው ብዙ ቦታ እየህን ነው ያስ ብላል። ችግር የለም እኔ እሱን ልከራከርም አልፈልግም። ምክንያቱም በስኩዌር ሜትር ተለክተው ይህን ያክል መንገድ ተሰርቷል ብሎ መስ ስለሚሰጡኝ እሱን መከራከርም አልፈልግም። እኔ እሱ አይደለም የኔ ፖይንት የእኔ ትልቁ ቁም ነገር አሁን እያወራን ያለ ነው፣ በሰብአዊ መብት ጉዳይ ላይ ማለት ነው። በተለይም ካለኝ ልምድ ከፍርድ ቤቶች ነጻነት ጋር በተያያዘ ፍርድ ቤት ነጻ ካልሆነ ኔ ፊት አይታየኝም። ለዛ ነው የምናገረው። በዚህ ጉዳይ ላይ ከሱ ጋር በተያያዘ የኢትዮጵያ ሕገ መንግስት ፍርድ ቤቶች ነጻ ናቸው ብሎ ከተደነገገ አሁን አስራ ስንት ዓመት ሆኗል። በዚህ ጊዜ ውስጥ የፍርድ ቤትን ነጻነት ከርብ ለማድረግ ዳኞች ነፃ ሆነው እንዳይሰሩ የተደነገጉትን ህጎች ሄደን መመልከት እንችላለን። ዳኞች በነጻነት እንዳይሰሩ፣ ፍርድ ቤት በነጻነት እንዳይሰራ፣ የሰብአዊ መብቶች እንዳይስፋፋ በየጊዜው የተደነገጉትን በየጊዜው የመጡትን ህግጋቶቻችንን ሄደን አስተስ ስናደርግ ወደ ኋላ እንጂ ወደፊት አለንም። እሱ ጋር ነው የእኔ ክርክር። መልካም። አቶ ጸጋዬ የተገኙ ውጤቶችን መናገሩ ችግር የለውም። ነገር ግን በሰብአዊ መብት አያያዙ ረገድ ከእለት ወደ እለት እየከፋ የመጣ የመብት ረገጣ ነው የሚታየው። ባለፉት ጥቂት ሳምንታት የታዩትን በተለይ የፖለቲካ ተቃዋሚዎችን አስመልክቶ የሚደረጉ ጫናዎችን በምሳሌነት ማየት እንችላለን። ከዚህ በፊት ከነበረው የፖለቲካ ምህዳሩ እጅግ እየጠበበ የተለየ ድምፅ የማይሰማበት የመገናኛ ብዙሀን አንድ አይነት ብቻ እንዲኖራቸው የመንግስት ድጋፍ ያላቸው ወይም የመንግስት አካል የሆኑ ብቻ የሚንቀሳቀሱበት ከዚህ ቀደም በብልጭታ መልክ ታይተው ብቅ ብለው የነበሩ ነገሮች ሁሉ የተዳከሙና የጠፉበት ነው የሚል ጠንከር ያለ ትችት በሀገር ውስጥም በውጭም ታዛቢዎች ይሰማልና ከዛ አንጻርስ? አዎ ምንድን ነው እንግዲህ ልና የምንችለው ልናነሳ የምንችላቸው አንዳንድ ሀሳቦች ሊኖሩ ይችላሉ። ለምሳሌ አሁን የፍትህ ስርዓቱ ወይም ደግሞ ፍርድ ቤቶቹ አንዳንድ ማድረግ የሚችሉትን ነገር አያደርጉም ወይም ደግሞ ተጽዕኖ አለባቸው በሚል ደረጃ ስን ስንነጋገር እንግዲህ አንዳንድ ጊዜ ያው መቼም የመድረኩ አሁን ያለንበት የምንነጋገርበት መድረክ ባህሪ ስለሆነ እንደ ሪሰርች አድርገን ይህንን ይህንን ይህንን ይህንን ይህንን ብለን ማጣቀስ ላንችል እንችላለን። ነገር ግን ምንድን ነው የሚሆነው ያለው አንዳንድ ጊዜ ያው የዚህ አይነት ጽንሰ ሀሳቦችን በምንነጋገርበት ጊዜ የትኞቹ እንግዲህ ህግ ኮንስታንት አይደለም። ህግ እንደ ፈሳሽ ውሀ በየጊዜው እየታደሰ በየጊዜው እየዳበረ ነባራዊ ሁኔታውን ለማሳየት እና ከዛ ካለው ጊዜ ጋር አብሮ እንዲራመድ እየተቀየረ የሚሄድበት ሁኔታ አለ እና ለምሳሌ አሁን አንዳንድ ጊዜ በዛ ረገድ ማለት ነው ካለው የጸጥታ ሁኔታ አንጻር እንደዚህ የተቀየሩ ህጎች ካሉ፣ ወይም ደግሞ የተሻሻሉ ህጎች ካሉ በዛ መሰረት ከሆነ ለምሳሌ አንዳንድ ሁኔታዎች የሚታዩት እንግዲህ እኛ ማየት መቻል ያለብን ወጥ የሆነውን ነው ማለት ነው እንጂ ለምሳሌ አሁን በአሁኑ ሰዓት ነው እዚህ በምንገኝበትም ሀገር ቢሆን ለምሳሌ አሁን ያለ ፍትህ ያለ ክስ ተቀምጠው የሚንጓለሉ ጓንታናሞ ቤውስጥ እስር ቤት ውስጥ ያሉ አሉ። ለምሳሌ ግን እያንዳንዱ ሀገር የየራሱን የሆነ የጸጥታ ጉዳይ ቀዳሚነትን ሊሰጥ ይችላል ማለት ነው። ወደ ፖለቲካው መድረክ በምንመጣበት ጊዜ አዎ፣ የፖለቲካ ምህዳሩ ቢሰፋ ለሁሉም ይጠቅማል እንጂ ይጎዳል ብዬ አላምንም። ነገር ግን ምንድን ነው የሚሆነው? ለምሳሌ አሁን ስለ ተቃውሞ በሚነሳበት ሰዓት አሁን ተቃዋሚ ፓርቲዎች አሉ። በእርግጥ በጣም ሊደነቁ የሚገባቸው ሰዎች ናቸው። ምክንያቱም በተቻላቸው መጠን ህዝቡ የዜግነት መብቱን ተግባራዊ እንዲያደርግ የሚሞክሩ ስለሆኑ ነው። ነገር ግን ምን አይነት ጥያቄ ይነሳል አንዳንድ ጊዜ ተቃውሞ ቀደም ሲል ምን እንዳነሳሁት አሁን ለምሳሌ አቶ እስራኤል አዎ ለምሳሌ የተሰሩ ህንጻዎች አሉ የተዘረጉ መንገዶች አሉ እንዳሉት ማለት ነው ወይ ክቡራትና ክቡራን አድማጮች እንግዶቹ በነገው ምሽት ሰፋ ካለ የመጨረሻ ክፍል ክርክራቸው ጋር ይጠብቋችኋል። አሁኑ አቶ እስራኤል ፈይሳንና አቶ ጸጋዬ አረፈን ለተሳትፏቸው አሉላንም ለዝግጅቱ እናመሰግናለን። አሁን የማጠቃለያ ዜና ትሰማለሁ። የፈረንሳይ ባለስልጣናት በሻርሊ ሄብዶ ጋዜጠኞች ጥቃት ሁለቱ ተጠርጣሪዎች ተገድለዋል ያገቷቸው ሰዎችም ተለቀዋል ይላሉ። ፓሪስ ከተማ በአንድ የንግድ ማዕከል ውስጥ በርካታ ሰዎችን አግቶ የነበረ ሌላ ታጣቂም መገደሉን አስታውቀዋል። ተጠርጣሪዎች እገታ ባካሄዱባቸው አካባቢዎች ሄሊኮፕተሮች ከአየር፣ የፖሊስና እሳት አደጋ መኪኖች በየብስ በብዛት ሲታዩ፣ የከተማዋ ከንቲባም ነዋሪዎች በየቤታቸው እንዲቆዩ አስጠንቅቀዋል። ሁለቱን ዋና ተጠርጣሪ የኩዋቺ ወንድም አማቾች ለመያዝ ከ88 ሺህ በላይ ፖሊሶች ተመድበው እንደነበር ታውቋል። አሁን በደረሰን ዜና፣ በአሁኑ ወቅት ፕሬዚደንቱ ፍራንሷ ሆላንዴ ለህዝብ ንግግር እያደረጉ ናቸው። መሳሪያችን አንድነታችን ነው ብለዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም በቅርቡ በዚህ ጉዳይ ላይ ንግግር ያደርጋሉ ተብሎ ይጠበቃል። ከኢትዮጵያ በጉዲፈቻ የሚወጡ ሕፃናት ሰነዶች እንዲጭበረበሩና የተጭበረበሩት ሰነዶችም ለዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት እንዲገቡ በማድረግ ለውጭ ዜጎችም ጉቦ በመስጠት በተመሰረተባቸው ክስ የዓለም አቀፉ የጉዲፈቻ መሪዎች ወይም አይኤጂ በሚል ምህፃረ ቃል የሚጠራው ተቋም ዲሬክተር ጥፋተኛ ነኝ ሲሉ የእምነት ቃላቸውን ሰጥተዋል። ዜናው አበቃ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ቴክኒሻኑ ከርቲስ ባይነም በስቱዲዮ ፕሮግራሙን የመራልን፣ ቴሌላይን ባክ ነው። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን ክፍሌና እኔም ሰሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና እደሩ።